ኦሪት ዘፀአት ምዕራፍ አስራ ሶስት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማሕፀን የሚከፍት በኵር ሁሉ ለእኔ ቀድስልኝ፣ የእኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቶአችኋልና፣ ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔርም ለአንተ ይሰጣት ዘንድ ለአባቶችህ ወደ ማለላቸው ወተትና ማር ወደምታፈሰው ምድር ወደ ከነዓናውያን፣ ወደ ኬጥያውያንም፣ ወደ አሞራውያንም፣ ወደ እውያውያንንም ወደ ኢያቡሳውያንም ምድር በገባህ ጊዜ ይህችን አምልኮ በዚህ ወር ታደርጋለህ። ሰባት ቀን ቂጣ እንጀራ ትበላለህ። በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። ሰባት ቀንም ሙሉ ቂጣ እንጀራ ትበላለህ። በአንተ ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርህም ሁሉ እርሾ አይታይ። በዚያም ቀን ከግብፅ በወጣሁ ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅህ ትነግረዋለህ። እግዚአብሔር በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሆንልህ። በዓመት በዓመት በወራቱ ይህችን ሥርዓት ጠብቃት። እግዚአብሔርም ለአንተ ለአባቶችህም እንደማለ ወደ ከነዓናውያን ምድር በገባህ ጊዜ እርስዋንም በሰጠህ ጊዜ ማኅፀንን የሚከፍተውን ሁሉ ለእግዚአብሔር ለይ ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። የአህያውን በኵር በጠቦት ትዋጀዋለህ። ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኵር ሁሉ ከልጆችህ መካከል ትዋጀዋለህ። እንዲህም ይሆናል በሚመጣው ጊዜ ልጅህ ይህ ምንድር ነው ብሎ በጠየቀህ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርዖንም እንዳይሰደን ልቡን ባጸና ጊዜ እግዚአብሔር ከሰው በኵር ጀምሮ እስከ እንስሳ በኵር ድረስ በግብፅ ምድር ያለውን በኵር ሁሉ ገደለ። ስለዚህ ወንድ ሆኖ ማኅፀንን የከፈተውን ሁሉ ለእግዚአብሔር እሰዋለሁ፣ ነገር ግን የልጆቼን በኵር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዐይኖችህም መካከል እንደ ተንጠለጠለ ነገር ይሆንልህ። እንዲህም ሆነ። ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጥኤማውያን ምድር መንገድ አልመራቸውም፤ እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጸተው ወደ ግብፅም እንዳይመለስ ብሎአልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባሕር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሎአቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። በሱኮትም ተጓዙ። በምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊት የሚሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ፣ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድን በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም።